የዲሞክራሲያዊት ኮንጎ ሪፑብሊክ ፕሬዝደንት እገዳ በተደረገበት የቡንዱ ዲያ ኮንጎ ንቅናቄ ውስጥ ለተሳተፉና እድሜያቸው ከሰባ ዓመት እድሜ በላይ ለሆናቸው እስረኞች ምሕረት ሰጡ ተባለ። ለብሔራዊ የፖለቲካ ድርድርና ውይይት ያቀረቡትንም ጥሪ በድጋሚ አሰምተዋል። ከቪኦኤ ዘጋቢ ኒክ ሎንግ የደረሰን ዘገባ አለ አዲሱ አበባ ያቀርበዋል። የዲሞክራቲክ ኮንጎ ንቅናቄ ቢዲኬ ማለትም የቡንዱ ዲያ ኮንጎ ራሱን እንደ ሃይማኖታዊ ንቅናቄ አድርጎ ነው የሚቆጥረው። ዓላማውም ደቡባዊ ኮንጎ ዴሞክራቲክ ውስጥ ላለችው የባስ ኮንጎ ክልል የራስ አስተዳደር እንዲመሰረት ነው። መሪው ኒሙዋንደ ሴሚ ወደ ንቅናቄው የገቡት ራዕይ ተገልጦላቸው እንደሆነ ያምናሉ። ፕሬዚዳንት ጆሴፍ ካቢላ በቅርቡ ያወጁትን የሰላም ጥሪ የቢዲኬ ንቅናቄ መሪ ኔሙዋንዳ ሴሚ ደግፈውና ምሕረትም ጠይቀው እንደነበር ታውቋል። በዚሁ መሠረት ነው ፕሬዚዳንት ካቢላ ከጦር ወንጀለኞች፣ ከሙስና ፈጻሚዎች፣ በወሲብ ከተከሰሱትና ለአገር ደህንነት ስጋት ከሆኑት በቀር ዕድሜያቸው ከሰባ ዓመት በላይ ለሆኑ የንቅናቄው እስረኞች ምሕረት ያደረጉት። እናም ፕሬዚዳንት ካቢላ በአዲሱ ዓመት ዋዜማ ባስተላለፉት ብሔራዊ ጥሪ ዛሬ በጀመረው በአዲሱ 2016 ዓ.ም ምረት የፖለቲካ ድርድር ለመጀመር መወሰናቸውን ይፋ አድርገዋል። በዚሁ ብሔራዊ የፖለቲካ ድርድር አማካኝነት ወደ አንድ ስምምነት በመድረስ ለመጪው ምርጫ አዲስ መሰረት መጣል ይኖርብናል። በአገሪቱ የታዋቂው ተቃዋሚ የፖለቲካ ፓርቲ ቃል አቀባይ አውጉስቲን ካቡያ በፕሬዝዳንቱ ጥሪ ላይ መልስ ሰጥተዋል። አምኔ ኖትር ፖላ ኤሌን ሀሳቡ ጥሩ ነበር፣ ግን ከበስተኋላው አንድ ድብቅ አጀንዳ ያለው ይመስላል። ሰዎች እየታሰሩ ከሕግ ውጪ ያለ አግባብ እየተከሰሱ፣ እንዴት ነው ይህን ገዢ መደብ የምናምነው? እና ፓርቲያችን ገና ለገና ድርድር አለ ብሎ መግባት አይችልም። ከቡያ ይህ በፕሬዝዳንት ካቢላ ይፋ የተደረገው ምህረት ተግባራዊ መሆኑንም ይጠራጠራሉ። ተቃዋሚዎች የካቢላን የሰላም ጥሪም ሆነ የምህረት አዋጅ የመደለያና የስልጣን ማራዘሚያ አድርገው እንደሚያዩት የፖለቲካ ተንታኞች ይናገራሉ።